ኦ ማርያም በእንተዝን ዝን አፈቅረኪ ወናቤኪ ኦ ቃል አይስሮ ቃል አክብሮ ቃል አፍቅሮ ቃል አራህድሆ ነው። ቃል አይስሮ ኦ ሃናንያ እፎ መላ ሰይጣን ውስተ ልብከ ከመታ ሰ ወለመንፈስ ቅዱስ ኦ ይሁዳ በሲእምኑ ታገብኦ ለወልደ እጓለ እምህያው ያለው ነው። ቃል አክብሮ ኦ ጳውሎስ ምንተ ትብል ያለው ነው። ቃል አፍቅሮ ኦ አሃው ፍቁራን ያለው ነው። ቃል አራህድሆ ኦ ድንግል ኦ ዮሴፍ ያለው ነው። መጽሐፍ ላለፈውም ለሚመጣውም ያጽፋል። እመቤታችን ሆይ ስለዚህ እንወድሻለን፣ እናከብርሻለን፣ እናገንሻለን። አሁን እመቤታችንም የምናገናት ሆኖ አይደለም ገናንነትሽን፣ ልዕልናሽን እንናገራለን ስንል ነው። እስመ ወለድኪ ለነ መብላ ጽድቅ ዘባማ ኖስቴ ሕይወት ዘባማ፣ እውነተኛ ምግብ እውነተኛ መጠጥ ኢየሱስ ክርስቶስን አስገኝተሽልናልና እውነተኛ አለ ከዚህ አለ መብል መጠጥ ሲለይ ነው የዚህ ያለ መብል መጠጥ ጧት በልተው ጠጥተውት ለማታ ያሻል፣ ማታ በልተው ጠጥተውት ለጧት ያሻል። ይህ ግን በኃጢአት ካላሳደፉት በስተቀር ለዘላለሙ ጸጋ ክብር ሲሰጥ ይኖራልና። አንድም የዚህ ዓለም መብል መጠጥ ሐሰር ይሆናል፣ በዚህ ግን ይህ ሁሉ የለበትምና። አንድም የዚህ ዓለም መብል መጠጥ ሞትን ያስከትላል፣ ሥጋው ደሙ ግን ለዘላለም ሕይወት ሲሰጥ ይኖራልና ኦ አበዊነ ንጉራነ ዕድ ስዩማን እለመድልዎ አዋርያት በአንብሮ ተዕድ የምትሾሙ በአንብሮተ እድ የምትሾሙ አባቶቻችን ሆይ እናገናችኋለን፣ እናከብራችኋለን። አንድም ሐዋርያትን በእግር የምትከተሉ በግብር የምትመስሉ አባቶቻችን እናገናችኋለን፣ እናከብራችኋለን። እስመ ነሳእናክሙ አስተብቋያነት ለሃበ እግዚአብሔር ወደ እግዚአብሔር አማላጅነት ተቀብለናችኋልና እናከብራችኋለን። አንድም አስተብቋያነ ይላል መልሰን መላልሰን ግብር ገብተን ተቀብለናችኋልና ተቀበለናችኋልና በሀገራቸው ልማር ተናግሮታል። በሀገራቸው ሊቀጳጳሱ የሞተ እንደሆነ ስሙን በቅፋፍ ጽፈው ላለፈው ኦግዚኦ አይርፍ ነፍሰ አቡነ እገሌ ለሚመጣው ደግሞ ኦግዚኦ አንብር ለነዲ በመንበሩ ህየንቴሁ ከመኢንኩን ከማባግዕ ዘአልቦ ኖላዊ ወከመይም ስጠነ ተኩላ መሳጢ እያሉ ይጸልዩበታል። ቀኖናውን ሲፈጽሙ ሱባኤውን ሲፈጽሙ እማዬ አባዬ ማለት የማይችል ትንሽ ብላቴና አምጥተው አንስተ ስጠን ይሉታል። አንዱን መላልሶ የሰጣቸው ያላቸው እንደሆነ አኪዎስ አኪዎስ ብለው ይሾሙታል። ይደሎ ይደሎ ማለት ነው። እየለዋወጠ የሰጣቸው እንደሆነ እንደገና ሱባኤ ይገቡበታልና ይህ ሥርዓት ከሐዋርያት ሲያያዝ ሲወርድ የመጣ ነው። ይሁዳ በወጣ ጊዜ በይሁዳ እግር እኛ ባወቅን ማቲያስና በርናባስን መርጠናል። አቤቱ አንተ ግን ኩላሊት ያጤሰውን ልብ ያመላለሰውን መርምረ የምታውቅ ማእምረ ልብንህና የሐዋርያትን ሹመት ገንዘብ የሚያደርጋት ከነዚህ ከሁለቱ የመረጥከውን አንዱን ግለጥልን ብለው እጣ አጣጣሏቸው እጣውም ለማትያስ ወጣ። በዚያ ልማድ ነው። ወነሳእን አሆሙ በመዋልሊና አስተብኳያነ ለነ ለአብ እግዚአብሔር እሎንተ ክሌተ ባለ ዘመናችን ወደ እግዚአብሔር አማላጅነት ተቀብለናችኋልና ነሳእናሆሙ ካለ ለእሎንተ እሎንተም ካለ ነሳእነ ባለ በቀና ነበር ልማደ መጽሐፍ ነው። ንሕነ ሰማዕናሁ ከመወረደ ሎቱ ቃልም ሰማይ እንዳለው ያለ ነው። ምነው ሊቀ ጳጳሱማ እንዳይደለም ሊቃነ ጳጳሳት ብሎ ስለምን በዛ ቢሉ መጽሐፍ ስም ካልጠራ ማብዛት ልማድ ነው። በታአምኖ አመነገር ለርወለኖ ብጽይት አንቲን ተታምን ከመይ ከውን ቃል ዘነገሩኪ ማሐበ እግዚአብሔር እንዲል የሀገራችን ሊቀ ጳጳስ ከእስክንድርያው ሊቀ ጳጳስ አስጠግቶ ሲናገር ስምኦንን ከሌዊ አስጠግቶ ካህን እንዳለው ካህናት ሉፋ አነፍና ከበቱ ፍን ወተ እግዚኦሙ አመቀተልዋ ለሰቂማ እስመ አመፃ ገብሩ ቤተ እስራኤል እንዲል አንድም እሱን አስመስሎ የሚሾመው ስለሆነ ከወንበሩ አስቀምጦ መስቀሉን አስይዞ በእስክንድር እስክንድሪያ ተብላለች በቄሳር ቂሳሪያ፣ በኤቦር ዕብራውያን፣ በይሁዳ አይሁድ እንደተባሉ እስክንድር የተባለ ንጉስ ነበር። መንግስት ለማዳረስ ወደ ኢየሩሳሌም ወጣ። የሀገራችን ነገስታት አክሱም ወጥተው መንግስት ያደርሱ፣ ግዛት ያሰፉ እንደነበር ማለት ነው። አንድም ያቁም በለዝን ተጠግቶ ለመመለስ ያቁም በለዝን ተጠግቶ ሲመለስ ከዚች ሀገር ደረሰ። ቀድሞ ማይጥርሃ ማይጥንፋ ትባል ነበር። ስሜን የሚያስጠራ ልጅ የለኝ ምን ላድርግ ብሎ መሳፍንቱን መኳንንቱን ቢያማክር፣ ውሃው እየወጣ የሚያውክ ሀገር አለ ያንን አትሰራም አሉት። ብርሃን የማይከለክል ውሃ የሚከለክል ልብስ አለ። ያን እየለበሰ የብረት መሰላል እየተከለ የብረት ርብራብ እየጣለ ሰርቶታል። የባህር አራዊት እንዳያፈርሱት ገባሬ ተአምራት የሆነ አጽምኤል ሳህን ቀብሮበታል። ቴዳ ቴዳ የሚል ሶስት ድስትም ሙሉ ወርቅ ቀብሮበታል። ከዚያም በኋላ ምኩራ በጣወት ሆኗል። ይህ የተደረገው በዘመነ ብሉይ ነው። ሲወርድ ሲያያዝ ከዘመነ አዲስ ደረሰ። በዘመኑ አባ አትናቴዎስ በእስክንድሪያ ተሾሟል። ወርቅ ከዚህ ውስጥ ሞልቶ ነዲያን በረሃ እንዴት ይሙቱ እያለ ያዝን ይተክዝ ጀመር። እምከመረከብኩ ሞገሰ በቅድመ እግዚኤ ኢየሱስ ክርስቶስ እያአድጎ ለዝንቱ አድራ ማሌክ እያለ ሲያስብ ምኞቱ ሳይፈጸም ሞተ። ከሱ ቀጥሎ አባ ቴዎፍሎስ ተሾመ። እሱም እንዳትና አትናቴዎስ ከዚህ ሶስት ድስት ሙሉ ወርቅ ተቀብሮ እንዴት ነደያን የሚልሱት የሚቀምሱት አተው በረሃብ ይሙቱ እያለ ሲያዝን ሲተክዝ እለ አርታ የምትባል የሰይት ወይዘሮ ሰራዊቷን አስከትላ መጣች። ስለምን ቢሉ ገዳማተ ግብፅን እጅ ለመንሳት ለመጎብኘት አንድም ከአበው ለመባረክ ነው። ከአበው አንዱ አባ ቴዎፍሎስ ነውና ብትሄድ አዝኖ ተክዞ አገኘችው። አባቴ ምን ሆነ አዝነሃል ተክዘሃል አለችው። ወርቅ ከዚህ ውስጥ ሞልቶ ነዳያን በረሃብ ሲሞቱ እንደምናላዝን አላዝን አልተክስ አላት። ይህስ በአንተ ጸሎት በእግዚአብሔር ቸርነት አወጣልሃለሁ ብላ አውጥታለታለች። ቴዳ ቴዳ ያለውን ይተረጉማል። አንዱ ቴዳ ቴዎዶሲዎስ የሚል ነው። በዚያ ወራት ዘያቢ ቴዎዶሲዎስ የሚባል ንጉሥ ነግሶ ነበርና ለሱ ልኮለታል። አባቴ እኔ ለአንተ ብሰጥህ ነው እንጂ አንተ ለእኔ ትሰጠኛለህ ብሎ ለበረከት አስቀርቶ የቀረውን መልሶለታል። አንዱን ቴዳ ታኦስ የሚል ነው። ይህ የአምላክ ገንዘብ ነው ብሎ መላውን ለነዳያን መጽቶታል። አንዱ ቴዳ ቴዎፍሎስ የሚል ነው። ይህ የኔ ገንዘብ ነው ብሎ ከፍሎ መጽቶ ከፍሎ አብያተ ክርስቲያናትን ሰርቶበታል። እነሱም ታቦተ ኢየሱስ፣ ታቦተ ማርያም፣ ታቦተ ኤልሳ፣ ታቦተ መርቆሬዎስ፣ ታቦተ ሩፋኤል ናቸው። ይህዲ ይበልዲያ በእንተ ብጽት ወፍስ ብጽት አንቲንተታምኒ ከመይከውን ቃል ዘነገሩኪ እመሃበ እግዚአብሔር ተብላ በኤልሳቤጥ አንደበት የምትመሰገን እመቤታችንን አማላጅ በማድረግ በእሷ አማላጅን ስለ ብለ ይቅርበለን እራራል ወስብት በኩሉ በመልአኩ ቃል ተፈሲ ፍስ ተብላ የምትመሰገን እመቤታችንን አማላጅ በማድረግ በእሷ አማላጅን ስለ ብለ ይቅርበለን እራራል ወስብት በኩሉ በውስጥ በአፋ በነፍስ በስጋ ሌላ በመላእክት በደቂቃ አዳብ በካል ፍጥረት የተመሰገነች እመቤታችንን አማላጅ በማድረግ በእሷ አማላጅነ ስለ እሷ ብለ ይቅር በለን እራራል። ወቡሩክቱ ወቅድስ መርገመ ስጋ መርገመ ነፍስ የሌለባት በረከተ ስጋ በረከተ ነፍስን እያማለደች የምታሰጥ እመቤታችንን አማላጅ በማድረግ በእሷ አማላጅነ ስለ እሷ ብለ ማረን፣ ይቅር በለን እራራል። እግዝእትነ ወላዲተ አምላክ ድንግል ወንጽሕት ከልማድ አንስት ነው ከርሳት ኃጢአት ንጽህት የሆነች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን አማላጅ በማድረግ በሷ አማላጅነ ስለሷ ብለህ ማረን ይቅር በለን። እግዝትነ ወላዲተ አምላክ ድንግል አምላክን የወለደች እመቤታችንን አማላጅ በማድረግ በእሷ አማላጅነ ስለሷ ብለ ማረ ይቅርበለ ራራል ወበእንተ ቅዱሳን ክቡራን መንፈሳውያን ሊቃነ መላእክት ሰማያውያን ወኃያላን ንጹሃን ክቡራን የሚሆኑ መላእክትን አማላጅ በማድረግ በነሱ አማላጅነ ስለነሱ ብለ ይቅርበለን መንፈሳውያን አላቸው። ረቂቃን ናቸውና መላእክት አላቸው፣ ማዕረጋቸውን ሲያይ ሰማያውያን አላቸው፣ ቦታቸውን ሲያይ ኃያላን አላቸው። በተፈጥሮ ለመላእክት ኃይል ተሰጥቷቸዋል። ኋላም በእርዳታ ምክንያት ሲጨመርላቸው ይኖራልና ወነሳ አሐዱ መልአክ ኃያል ወጽኑ እብነ አብየ ከመ እንተ ማሕረጽ ወገረ ውስተ ባሕር ወይቤ ከመዝ ትትገደብ ባቢሎን አባይ ዘሃገር እንዲል ወሰባኪ ወጸያይ ፍኖት ዮሐንስ መጥምቅ ነስሑ ወእመኑ ይሁ አፍ ሞቶ ለእግዚአብሔር ተራራው ይናድ፣ ጎድጓዳው ይሙላ። የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ ጥርጊያውን አስተካክሉ እያለ ያስተምር የነበረ ዮሐንስ መጥምቅን አማላጅ በማድረግ በእሱ አማላጅነት ስለ እሱ ብለ ማረን ይቅር በለን። ወበንተ ቅዱሳን ስቡሃን ወላይካን ማቴዎስ ወማርቆስ ሉቃስ ወዮሐንስ አርባቱ ወንጌላውያን ንጹሐን ክቡራን የተመሰገኑ አገልጋዮችን አርባአቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስን አማላጅ በማድረግ በእነሱ አማላጅነት ስለ እነሱ ብለህ ማረን ይቅርበለን። ማቴዎስ ማለት ህሩ ይመጸብሃን ማለት ነው። ማርቆስ ማለት ንብ ማለት ነው። ንብ ሁሉን እንደሚቀስብ እሱም ቀድሞ ከጌታ ኋላም ከሐዋርያት ተምሯልና፣ አንድም ልዑክ ማለት ነው። ዋምፁ ማሬ ዘዲዎስ እንዲል አንድም አንበሳ ማለት ነው። አንበሳ ለላህም ጌታው ነው፣ ይሰብረዋል። እሱም በግብፅ አምልኮ ተጣዖትን አጥፍቷልና፣ ሉቃስ ማለት መበስር ማለት ነው። ብስራተ መላእክን ይጽፋልና፣ አንድም ተንሳ ሳኢ ማለት ነው። ለስብከተ ወንጌል ይፋጠናልና አንድም አቃቤ ሥራይ ማለት ነው። ቀድሞ አቃቤ ሥራይ ዘሥጋ ነበር ዛሬ ግን አቃቤ ሥራይ ዘነፍስ ሆኗልና። ዮሐንስ ማለት ፍስሐ፣ ውሃ ሐሴት ማለት ነው ወብዙሃን ይትፈስሁ በልደቱ እንዲል አንድም ርኅራሄ ወሳይል ማለት ነው። ወበንተ ቅዱሳን አግብርቲከ እይብለክሙ አግብርትየ አላ አእርክትየ ወዳጆቼ እንጂ ባሮቼ አልላቸውም ያልካቸው ሐዋርያትን አማላጅ በማድረግ በእነሱ አማላጅነ ስለነሱ ብለህ ማረን ይቅርበለ ጴጥሮ ጴጥሮስ ነው። ጴጥሮስ ማለት ትክል ድንጋይ ማለት ነው። ያ የሌሊት ቁር የመዓል ተሃሩር እንዳይለውጠው፣ ጴጥሮስም በክህደት በኀጢአት አይለወጥምና። አንድም ስለታም ድንጋይ ማለት ነው። ያ አጥንትን ከስጋ ስጋን ከአጥንት እንደሚለይ ጴጥሮስም አማኒውን ከመናፍቅ ጻድቁን ከሃጥ ለይቶ ያስተምራልና። አንድም ከዋው ድንጋይ ማለት ነው ከዋው ድንጋይ አንድ ጊዜ ወረወሩት እንደሆነ እየተፈነጣጠረ ከሩቅ ይደርሳል። እሱም በአስራ ሁለቱ ዕፃ እየገባ እየተዘዋወረ ያስተምራልና አንድም ናዳ ድንጋይ ማለት ነው። ያ ከላይ ሲመጣ እንደሚያስፈራ ጴጥሮስም ሞተ በሥጋ ወኃይወ በመንፈስ እያለ ሲያስተምር ያስፈራልና ወያዕቆብ ያዕቆብ ነው። ያዕቆብ ማለት አይቃጢ አሃዚ ማለት ነው። የቀደመው የአይቆብ አይቃጤ ሰኮና ኤሳው እንደሆነ ይህም አይቃጤ ትምህርተ መናፍቃን ነውና ያ ሰኮና ኤሳውን ይዞ እንደተወለደ ይህም ሰኮና ወንጌልን ይዞ ሲያስተምር ሞቷልና። ወዮሐንስ ዮሐንስ እንዳለፈው ነው። ወእንድርያስ እንድርያስ ነው። እንድሪያስ ማለት ተባእ ለመስቀል በኩረ ሐዋርያት ማለት ነው። እስከ ሀገረ በላ አይተሰብ ሄዶ አስተምሯልና። ፊልጶስ ፊልጶስ ነው። ፊልጶስ ማለት ረያጼ አፍራስ አሐዜ ኲናት ማለት ነው። አንድም መፍቀሬ አምላክ መፍቀሬ አኀው ማለት ነው ፊልሳዳፎስ እንዲል ወበርተሎሜዎስ በር ማለት በእብራይስጥ ልጅ ሎሜዎስ ማለት ተክል ማለት ነው። በርተሎሜዎስ ማለት የአጠጭነት ግብር ያለው ልጅ ማለት ነው። ይኸውም ልታወቅ ጠዋት ወይን ተክሎ ለማታ መሥዋዕት አድርሷልና ኩን ወልደ ሃይ ኩን ወልደ የማን እንዲል ቶማስ ቶማስ ነው። ቶማስ ማለት ፀሐይ ማለት ነው። ክሌቱ ስሙ ለፀሐይ አህዱ ስሙ ቶማስ አህዱ ስሙ ኦሪያሬስ እንዲል ወማቴዎስ ወማቴዎስ መጸባሃዊ ብሎ በእናቱ ያነበዋል። ወልደ አልፊዎስ ለማለት ደግሞታል። ታዴዎስ ወልብዲዎስ ዘተሰሜ ታዲዎስ ብሎ በእናቱ ያነበዋል። ታዲዎስ የተባለ ልብዲዎስ ነው። ልብዲዎስ ማለት ልብደሰሪ አሳወጋሪ ማለት ነው። ታዲዮስ ማለት ዘር ወማዕረር ማለት ነው። ኦሪትን እንደ ዘር ወንጌልን ደግሞ እንደ መከር አድርጎ ያስተምራልና፣ ይኸውም ሊታወቅ ጠዋት ስንዴ ዘርቶ ለማታ መሥዋዕት አድርሷልና፣ አንድም ካህን ማለት ነው ወአምጽኡ ማሬ ዘዲ ወስንዲል ወስምኦን ወስምዖን ቀነናዊ ብሎ በእናቱ ያነበዋል ቀነናዊ ቢል የቃና ሰው ቀረናዊ ቢል የቀራኒዎ ሰው ሲል ነው አንድም ቀናኢ ለሕግ አምላኩ የሚቀና ናትናኤል ነው ናትናኤል ማለት ውሁ ሀብተ እግዚአብሔር ማለት ነው ማትያስ ማትያን ነው ማትያን ማለት ምትክ ማለት ነው በይሁዳ ፈንታ ስለ ተተካ። አሰርቱ ወክሌቱ ሐዋርያት አስራ ሁለቱና ሐዋርያት አማላጅ በማድረግ በእነሱ አማላጅነት ስለ እነሱ ብለህ ማረ ይቅር በለ ንራራልን ወያዕቆብ ሐዋርያ ውሁ ለእግዚእነ ኤጲስቆጶስ ዘኢየሩሳሌም በኢየሩሳሌም ኤጲስቆጶስነት የተሾመ ያዕቆብ ውሁን አማላጅ በማድረግ በእሱ አማላጅነት ስለ እሱ ብለህ ማረ ይቅር በለን። ኤጲስቆጶስ ዘኢየሩሳሌም አለው ያይቆብን ወኮነ እግሩ ከመእግረ ገመል ወከመእግረ ነጌ ይላል። ከገርል ከጾም ከጸሎ ጽናት የተነሳ እግሩ እንደ ግመል እግር ሆኖበት ነበር። ሐዋርያት ለስብከተ ወንጌል አይፋጠንም ብለው በኢየሩሳሌም ትተውት ሄደዋል። ከሐዋርያትስ አንዳንድ በሽታ የሌለው የለም። ቅዱስ ጴጥሮስን ወኮነ ድዌ ሥጋ ይለዋል። ጳውሎስን አዳጊት የምትባል ራስ ፍልጠት ቀጭኑ ስንጥሩ ጋት ነበረች። ታዲያ እሱም እንደ ሐዋርያት ደመና ጠቅሶ ካሰበው ደርሶ ብዙ ሰው አሳምኖ ቢውል ይቻለው የለም ቢሉ፣ በኢየሩሳሌም ብዙ ምሁራነ ኦሪት ነበሩ። እሱም ብሁረ ኦሪት ነውና የአገሩን ሰርዶ በሃገሩ በሬ እንዲሉ እሱ ባወቀ ተከራክሮ እንዲረታቸው በኢየሩሳሌም ኤጲስቆጶስ ሾመውት ሄደዋል። አንድም ጣው እንደሆነች አውቀው ሾመውት ሄደዋልና ኤጲስቆጶስ ዘኢየሩሳሌም አለ። እሁሁ አለውም። ጉንዱ አልአዛርን ነው። አልአዛር ማቲያንና ቅስራን ይወልዳል። ቅስራ እያቄምን ኢያቄም እመቤታችንን እመቤታችን ጌታን ትወልዳለን። ማቴያን የአይቆብን የአይቆብ ዮሴፍን ዮሴፍ የአይቆብን ይወልዳል። አንድም ከጌታ ጋራ ሀሊበ ድንግልናዊትን በአንድ እየጠቡ አድገዋልና አንድም እመቤታችን ከልጇ ከወዳጇ ጋራ እንደ እናት ሆና አሳድገዋለችና ነው። ወቅዱስ ወስቡ እስጢፋኖስ ንጹሕ ክቡር የሚሆን እስጢፋኖስን አማላጅ በማድረግ በእሱ አማላጅነት ስለሱ ብለህ ማረን ይቅርበለን። እስጢፋኖስ ማለት ወደብ መደብ ልሆቴ ማይቶ ተቁድ ማለት ነው። ርዕሰ ዲያቆናት የዲያቆናት አለቃቸው እሱን መደበኛ አድርገው ስድስቱን ወንድሞች መርጠዋልና ወቀዳሜ ሰማይ የሰማይታት ሀዲስ መጀመሪያቸው እስጢፋኖስን አማላጅ በማድረግ በእሱ አማላጅነት ማረን ይቅርበለን ቀዳሜ ሰማይ ታለው ከጌታ ቀጥሎ ከሰማይታት ሀዲስ አስቀድሞ መከራ የተቀበለ እሱ ነውና ወበእንተ ኩሎሙ ቅዱሳን ወሰማያትላረ ያለፉ በርት ሃይማኖት ውሎ ውሎ ከቤት ኖሮ ኖሮ ከሞት እንዲሉ የጸናች የቀናች ሃይማኖታችንን አንክድም ፈጣሪያችንንም አንለውጥም ብለው የሞቱ ጻድቃን ሰማይታትን አማላጅ በማድረግ በእነሱ አማላጅነ ስለ እነሱ ብለ ማረ ይቅር በለ ንራራልን ጳውሎስ ጳውሎስን ጳውሎስ ማለት ብርሃን ማለት ነው። ዋህደሩ እስራኤል አንጻራዊ ጳውሎስ እንዲ አንድም ምርጥ ቃ ማለት ነው። ለሐዋርያነት ተመርጧልና። ጢሞቴዎ ጢሞቴዎስ ነው። ጢሞቴዎስ ማለት ዘአልቦ ጥሪት አምዳ ወድዳ ለጽድቅ ማለት ነው። ሲላ ሲላስ ነው። ሲላስ ማለት ፀሐይ ማለት ነው። ወበርናባ በርናባስ ማለት ወልደ ፍስሐ ማለት ነው። ቲቶ ቲቶ ማለት ሰርቅ ማለት ነው። ፊልሞና ፊልሞና ማለት ስውር ቦታ ማለት ነው። ወቀሌ ምንቶ ቀሌምንጦስ ማለት ግንብ ማለት ነው። ሰባ ወክሌቱ አርድ ሰባ ሁለቱን አርድት አማላጅ በማድረግ በእነሱ አማላጅነት ስለ እነሱ ብለህ ማረን ይቅርበለ ንራር አለ አምስቱ ምት ቢስ በእግረ መስቀል እንደ አሸን የፈሉ ከአምስት መቶ ብቅ ከስድስት መቶ ዝቅ ያሉ ናቸው። እነዚህን አማላጅ በማድረግ በነሱ አማላጅነት ስለነሱ ብለ ማረን ይቅርበለን። ሰለስቱ ምእት አስርቱ ወሰመንቱ ርቱዓነ ሃይማኖት ሃይማኖታቸው የጸና የቀና ለአውግዞተ አርዮስ የተሰበሰቡ ሦስት መቶ አስራ ስምንቱን ሊቃውንት አማላጅ በማድረግ በእነሱ አማላጅነት ስለእነሱ ብለ ማረን ይቅርበለን። እራራል ለእሉኒ ወለኩሎሙ እስካሁን ሲናገራቸው የመጡት ወለኩሎሙ እንግዲህ ወዲህ የሚያመጣቸውን አማላጭ በማድረግ ማረን ይቅር በለን። ለእሉኒ አብያተ ክርስቲያናት የተሰራላቸውን መጻሕፍ የተጻፈላቸውን ወለኩሎሙ ያልተደረገላቸውን ለእሉኒ ዕጣን ቋጥረው መባ ይዘው ግብር ሰፍረው ወደ ቤተ ክርስቲያን የሚሄዱትን ምዕመናንን አስባቸው። ወለኩሎሙ ህዝቡን ምዕመናኑን አስባቸው። ከመትህ ቀቦሙ በሕይወቶሙ በሕይወተ ሥጋ በሕይወተ ነፍስ ጠብቃቸው ዘንድ ሌላ ጠባቂ ያላቸው? ቀቦሙ እራስህ ጠብቃቸው። ወት አድኖሙ አድናቸው ዘንድ ምን ነው ሌላ የሚያድናቸው አለን? እራስህ አድናቸው። ወት እስራኤሎሙ አጢአቶሙ ኃጢአታቸውን ታስተሰሪይላቸው ዘንድ ምን ነው ሌላ የሚያስተሰሪይላቸው አለን? ራስ አስተስሪላቸው ወትምሃረነ ኪያነይ በጸሎት ተዚያው ኪያንም ካለ ትምሃር ባለ በቀና ነበር ልማደ መጽሐፍ ነው። እኛንም በእነሱ ጸሎ ይቅር ትለን ዘንድ ለዓለም አለ ለዘላለሙ ይካ ይህ ጉባኤ ነው። ይቆየን።